አቶ በሪሁን ደጉ በአውስትሬልያ ኢትዮጵያ ኤምባሲ ተጠባባቂ ጉዳይ ፈጻሚና በባለ ሙሉ ስልጣን ማዕረግ የዳያስፖራ ጉዳዮች ኃላፊ፣ አቶ አቡላ አግባ በአውስትሬልያ የኢትዮጵያ ህዳሴ ግድብ የሎቢና ሶሻል ሚዲያ አስተባባሪ፣ ዮሐንስ እንያው አያለው በሞናሽ ዩኒቨርሲቲ የህግ እጩ ፒኤችዲ ተማሪና በአውስትሬልያ የኢትዮጵያ ህዳሴ ግድብ የቴክኒክ የህግና ሳይንሳዊ ምርምር ቡድን የህግ ጉዳዮች አስተባባሪ። አቶ በሪሁን ሰሞኑን ሰሞነኛ ጉዳይ ሆኖ ያለው ነገር ቢኖር የዩናይትድ ስቴትስ ፕሬዚደንት ትራምፕ በእስራኤል እና በሱዳን መካከል ያለውን የሰላም ስምምነት አስመልክቶ መግለጫ በሰጡበት ወቅት ኢትዮጵያን ህዳሴ ግድብ አስነስተው የግብጽ መንግስትን የህዳሴ ግድብን የማጋየት አበረታች ንግግር አድርገዋል። ያም በርካታ የሆነ ቁጣ አስነስተዋል። በሀገር ውስጥም ሆነ በውጭ የኢትዮጵያ መንግስት በኩልም እንደዚሁ በውጭ ጉዳይ ሚኒስቴር በኩል እንደዚሁም በ በጠቅላይ ሚኒስትሩ ቢሮም ሆነ በህዝብ ተወካዮች ምክር ቤት የተለያዩ መግለጫዎች ተሰጥተዋል። በኢትዮጵያ መንግስት ይህንን ጉዳይ የተቀበለው በትልቅ ቅሬታና ቁጭትም ጭምር ነው። ምንድን ነው ከዚህ በኋላ የኢትዮጵያ መንግስት ለማድረግ ያሰበው? ይህንንስ እስኪ ድረስ ፕሬዚደንቱ ጆሮ ወይም ጠረጴዛ ላይ እንዲደርስ ለማድረግ ጥረቶች ይደረጉ ነው። አመሰግናለሁ አቶ ካሳሁን። አንተም እንደገለጽከው ይሄ ጉዳይ ሰሞኑን በጣም ከፍተኛ የሆነ ቁጣ በኢትዮጵያውያን ውስጥ ቀስቅሷል። አገር ውስጥም ውጭም ያለ ህዝብ ይሄንን ንግግር እንደሰማ በጣም በከፍተኛ ሁኔታ በቁጭት ተነስተው የተለያዩ ስራዎችን እየሰሩ ይገኛል። አንተም እንደገለጽከው የመንግስት አካላት የተለያዩ ቀድሞ መንግስት ውስጥ የነበሩ ሰዎችም ታዋቂ ሰዎችም በአሜሪካም በየትም ቦታ ያሉ የተለያዩ መግለጫዎችን አውጥተዋል። በዚህም ያልተገባ ተግባር የተሰማቸውን ስሜት እየገለጹ ይገኛሉ። መግለጫዎችም ወጥተዋል። በነገራችን ላይ ይሄ ጉዳይ ሲደረግ የመጀመሪያ አይደለም። ጋጠወጥ የሆነው ገላለጽ አሁን ካየ እንጂ ድርድሩን እነሱ ከሚሳተፉበት መድረክ ወደ አፍሪካ መድረክ እንደተመለሰ ጀምሮ ተቆጥተዋል። የአሜሪካ መንግስት ማለቴ ነው። በዚህም ምክንያት መግለጫም አውጥተዋል። ከዚህ በፊት እንደገና ቀስ ብሎም እርዳታ ለኢትዮጵያ ይሰጥ የነበረ ድጋፍ እናቆማለን ብለው አቁመዋል። ይህን ሁሉ ሲያደርጉ ቆይተዋል። መጨረሻ ላይ እንግዲህ ሁላችንም እንደሰማነው ሰሞኑን ደግሞ ተያያዥነት የሌለው ጉዳይ አጀንዳው መድረኩ እዛ ላይ የነበረው መድረክ በሱዳን ላይ ለረጅም ዓመታት ተጥሎ የነበረው የጥንፈኞች አስተናጋጅ ሀገር ናት የሚል በብላክ ሊስት ውስጥ ተቀምጣ ነበር። ያንን የማንሳት ስራ እንደገናም ደግሞ ከእስራኤልም ጋር የማቀራረብ ስራ ነው ውይይቱ የነበረው። መግለጫው ያንን ነበር የሚመለከተው፣ እና ዞር አድርገው አጀንዳውን ስለ ህዳሴ ግድብ አንስተው በስልክ ውይይታቸው ማለት ነው ሁሉም ሰው የሰማውን ነገር እውነታ ላይ ያልተመሰረተ አባይን ሙሉ በሙሉ አናቆምም እኛ እና ኢትዮጵያ አባይን ካቆመችው ግብጽ ዝም አትልም በቦምብ ያጋዩታል ግብጾች የሚል ነገር ነው እና ይሄ በአንድ ትልቅ ሀገር መሪ የማይጠበቅ ድርጊት ነው የፈጸሙት። እና በቀጣይ እንግዲህ ያው እኛ ስራችንን ነው የምንቀጥለው። ዞሮ ዞሮ የአባይ ጉዳይ በጦርነትና በአግሬሽን የሚቆም አይደለም፣ ዘላቂ መፍትሄም አይደለም። ይሄ በተደጋጋሚ ኢትዮጵያ ስትገልጸው የነበረውን የምትፈልገውም የራሷን ድርሻዋን ነው እስካሁን ድረስ ግብፅ እና ሱዳን የአባይን ውሃ መቶ ፐርሰንት ሲጠቀሙ ኢትዮጵያ ምንም ተጠቃሚ አልነበረችም አሁን ኢትዮጵያ ውስጥ ያለው ህዝብ በከፍተኛ ችግር ውስጥ ነው ያለው የፓወር ፍላጎት አለን ሌሎችም የልማት ጥያቄዎች አሉን። እናቶች በጨለማ ነው የሚኖሩት ተማሪዎች በጨለማ ነው ትምህርቱንም ማስፋፋት አልቻልንም ብዙ ችግር አለብን ይህን ይህን ችግራችንን ለመፍታት ህዝባችንን ከድህነት ለማላቀቅ የምንሰራው ስራ ስለሆነ ምንም ቢባል ምን አናቆመውም። ሰራ ነውም በገዛ ገንዘባችን ነው። ብዙ መሰናክሎች ተቀምጠውብን ብድርም እንዳናገኝ ድጋፍ እርዳታም እንዳናገኝ ተዘግቶብን ለረጅም ዘመን ከነድህነታችን ኖረናል። አሁን ያለ የሌለ ጉልበታችንን አጠናክረን ህዝቡ ሳንቲሙን ሰብስቦ በራሱ ገንዘብ የሰራውን ድርዲ ሂዱና አፍርሱት ብሎ መናገር ከአንድ ትልቅ ነኝ ከሚል ሀገር መሪ የሚጠበቅ አልነበረም። በጣም የሚያሳዝን ነው እና ግን አፈረሱ። ካፈረሱትስ በኋላ ምንድን ነው ቀጣዩ ስቴት? እንግዲህ ይሄ ዘላቂ መፍትሄ አይሆንም እና ይሄ የእብድ ምክር ነው ብዬ ነው የማስበው። እና ቀጣዩ እርምጃ ኢትዮጵያ ያንኑ አቋሟን አጠናክራ ትጠነክራለች። የማንንም ሀገር ድርሻ የማስቀረጥ ፍላጎት የላትም። ከፍተኛ ጉዳት ሳታስከትል ድርሻዋን የመጠቀም ፍላጎት ናት ያላት። ኢትዮጵያ ይህን አቋሟን አጠናክራ ትቀጥላለች። ምንም ለውጥ አያመጣም፣ ትርጉም የለውም የሳቸው ንግግር ማለት ነው። አቶ አቡላስ ይሄ የፕሬዚዳንት ትራምፕን ንግግር በግል እንደ ዜጋ እንደዚሁም የኢትዮጵያ የህዳሴ ግድብን የሎቢና ሶሻል ሚዲያ አስተባባሪነቶ በሰሙበት ወቅት በውስጡ ያደረው ስሜት ምንድን ነው? ሁለትስ ሁን ይሄ የተቋቋመው የእናንተ የህዳሴ ግድብ የሎቢና ሶሻል ሚዲያ በምን መልኩ ነው ይሄንን ወደ አዎንታዊ ወደ ሆነ መልክ ለመቀየር እና ኢትዮጵያውያን አውስትራሊያውያን በዛ ረገድ እንዲሳተፉ ለማድረግ ወጥናችሁ ወይም እያሰባችሁ ያላችሁት? እሺ አቶ ካሳሁን በጣም አመሰግናለሁ። ከሁሉም በላይ ኢትዮጵያ በፊትም በሉዓላዊነቷ ጉዳይ ላይ የተደራደረችበት ጊዜም አልነበረም፣ አሁንም አይኖርም፣ ለወደፊትም ከቶ ሊታሰብ የማይችል ጉዳይ መሆኑን በቅድሚያ እንዲታወቅ ነው የሚፈልገው። ከዚህ በመነሳት እንግዲህ ያው ዜናው እንደተሰማ በአውስትራሊያ እና በኒውዚላንድ የሚገኙት ኢትዮጵያውያን እና ቱልደ ኢትዮጵያውያን በቁጭት ይህ ጉዳይ ላይ መነጋገር ያስፈልገናል፣ አቋም መያዝ ያስፈልገናል ብሎ በቀረበው ጥያቄ መሰረት በሀያ አምስት አስር ሀያ አጠቃላይ ስብሰባ አድርገናል እና በዚህ ስብሰባ ላይ ተሳታፊዎች በቁጭት ዶናልድ ትራምፕ ያስተላለፉት ምልክት የኢትዮጵያ መንግስትና ህዝብ እንዲሁም ደግሞ የአሜሪካ ህዝብ የቆየው ወዳጅነት የሚያድፈርስ ላይ መሆኑ በቁጭት የተወሰኑ ውሳኔዎች ለማሳለፍ ተችሏል። ከነዚህ ውሳኔዎች መካከል አንደኛ ለተባበሩት መንግስታት ድርጅት፣ ለአፍሪካ አንድነት ድርጅት፣ ለኢትዮጵያ ወዳጆች እንዲሁም ደግሞ ለአሜሪካ መንግስት ራሱ እና ለአውሮፓ መንግስት አስቸኳይ ደብዳቤዎች ጣፉና እንዲበተኑ እኛ ቁጭትም እንዲረዱና ኢትዮጵያውያን ስሜት በትክክል እንዲገነዘቡ ለማድረግ እንደገና ደግሞ የቀረበው አስተያየት ዶናልድ ትራምፕ የሰጡት አስተያየት በመቃወም ሀሳባችን እንድንገልጽ ተወስኗል። በዚህ ላይም ደግሞ ስራዎች እየተሰሩ ናቸው። ሌላው እንደ አቅጣጫ የተቀመጠው እያንዳንዱ ትውልደ ኢትዮጵያዊ አውስትራሊያ ብቻ ሳይሆን፣ ኒውዚላንድ ብቻ ሳይሆን፣ በዓለም ላይ በተቻላቸው መጠን በየአካባቢያቸው የሚገኙት ኤምፒዎች የፓርላማ አባላት ማለት ነው እና ታዋቂ ግለሰቦች ኢሜሎች በመላክ ያላቸው ስሜት እና ቁጭት እንደገና ደግሞ ዶናልድ ትራምፕ ያስተላለፉት ምልክት የሚቃወሙ መሆናቸው ኢሜሎች እንዲልኩ ጥሪ ተደርጓል። በሶስተኛ ደረጃ ዓለም አቀፍ ደረጃ አንድ ወጥ የሆነ ተቃውሞ ለማድረግ ዝግጅት እየተደረገ ነው። በአሜሪካና በአንዳንድ አካባቢዎች የሚገኙት ማህበረሰብ ጋር ግንኙነት እያደረግን ነው እና በዚህ ግንኙነት ላይ በተለይ በዓለም አቀፍ ደረጃ ትራምፕ እያስተላለፈው ምልክ የምንቃወም መሆናችን እና የሕዳሴ ግድብ እንደ ዓይናችን ብለን የምንጠብቅ መሆናችን ለመግለጽን ጭምር ስራዎች እየተሰሩ ናቸው። ሌላው እንደ አቅጣጫ የተቀመጠው በተለይ በአሜሪካ የሚገኙት ወንድሞቻችን እና እይቶቻችን የምርጫ ዘመቻ ጊዜ ስለሆነ እና በኖቨምበር ላይ ድምፅ የሚሰጥበት ጊዜ ስለሆነ እያንዳንዱ ትውልደ ኢትዮጵያዊ ያለው የምርጫ ካርዶ ተጠቅሞ ዶናልድ ትራምፕ እንዳይመርጥ ዝግጅት ተደርጓል። ምልክቶችም ተላልፏል። እና በዚህ አጋጣሚ ደግሞ በተለይ በአሜሪካ የሚገኙ ትውልደ ኢትዮጵያውያን በተቻላችሁ መጠን በተቻላችሁ መጠን የአገር ሕልውና ጉዳይ ስለሆነ የህዳሴ ጉዳይ ደግሞ የመኖርና ያለመኖር ጉዳይ በመሆኑ ዶናልድ ትራምፕ እንዳትመርጡ ጥሪያችን እናቀርባለን። ሌላው ከዚህ ጋር አብሮ የተነሳ ደግሞ ምንድን ነው እንደ አቅጣጫ የተቀመጠው የዳሴ ግድብ በኢትዮጵያውያን ገንዘብ፣ ጉልበት፣ እውቀት እየተገነባ ያለው የአንድነት ተምሳሌት ፕሮጀክት ስለሆነ ይህ ፕሮጀክት እንደጀመርነው መጨረስ ስላለብን እያንዳንዱ ኢትዮጵያዊ ወይንም ትውልደ ኢትዮጵያዊ ቦንድ በመግዛት ከዛም በተጨማሪም ደግሞ ጊፍት በመስጠት በኩላቸው ድርሻ የዜግነታቸው ድርሻ እንዲወጡ ጥሬ ያስተላለፍንበት ስብሰባ ነበር እና በመጨረሻ የኢትዮጵያ የህዳሴ ጉዳይ የአፍሪካ ጉዳይ ስለሆነ የአፍሪካ የተባበሩት የአፍሪካን ድርጅት ጉዳዩ በጀመረው መሰረት እንዲጨርስ እኛ በውጭ የምንገኝ ኢትዮጵያውያን እና ትውልደ ኢትዮጵያውያን ለአፍሪካ አንድነት ድርጅት ድጋፍ የምንሰጥ መሆናችን በቁጭት ተወያይተን ውሳኔ ያሳልፍንበት ስብሰባ ነበር እና በዚህ መሰረት እንግዲህ ወደ ተግባርም ተገብቷል። በዚህ መሰረትም ስራዎች እየተሰሩ ናቸው እና የቀረበው አስተያየት በተለይ የሀገራችንን ሉዓላዊነት የሚዳፈር ጉዳይ ስለሆነ በቀላሉ የምታይ ጉዳይ በመሆኑ እያንዳንዱ ኢትዮጵያዊ እና ትውልደ ኢትዮጵያዊ ለሀገሩ ዘብ መቆም ያለበትና ዳሴ ግድብ እንዳይኑ ብለን መንከባከብ፣ መጠበቅ ያለበት ጊዜ መሆኑን በዚህ አጋጣሚ ምልክት ላስተላለፍ ይወዳል ነው። ዮሐንስ ሰው የህግ ተማሪ ነት በተለይም አንዱ የኢትዮጵያ ውጭ ጉዳይ ሚኒስትር ቱድ ገዱ አንዳርጋቸው በኢትዮጵያ የአሜሪካ አምባሳደር ማይክ ሬኖርን በጽህፈት ቤታቸው ጠርተው አናግረዋል። ከቁጭትም ባሻገር ይሄ የራሱ ጦርነት አጫሪ የሆነ ባባል ነው በሚል ብርቱ የሆነ ተቃውሟቸውን አሰምተዋል። በሚቻል መጠን እንደሚታወቀው ታሪክ ውስጥ አንድ ሀገር መሪ በአሜሪካ ላይ ይህንን አይነት ቃል ቢሰነዝር ምናልባትም የሚቀጥሉት የተወሰኑ ቀናት ውስጥ ኮንግረስ ጠርቶ ጦርነት አዋጅ ሊታወጅበት ይችላል። የኔ ሉዓላዊነት ተደፍሯል በሚያሰኝ ሊመጣ ይችላል። የዓለም አቀፍ ህግን በመጥቀስ ይህ ከዓለም አቀፍ ህግ አኳያ በተለይም የአንድን ሀገር ሉዓላዊነት አንድ ሀገር በሌላ ሀገር ላይ ተነስቶ የአንድን ሀገር የግንባታ ለውድመት መጋበዝ ያ ከዓለም አቀፍ ህግ አኳያ በምን መልክ ይታያል? ምላሹስ ምን ሊሆን ይገባል? ለፕሬዚደንት ትራምፕ ብለው ያስባሉ? አመሰግናለሁ ካሳሁን እንግዲህ የዶናልድ ትራምፕ እብሪት የተሞላበት ንግግር የጦር ቅስቀሳ ነው። በተለይም በተባበሩት መንግስታት ድርጅት ቻርተር በጣም የተወገዘ ተግባር ነው። በተለይም በዋናነት ሰሞኑንም ሰባ አምስተኛ ዓመት ልክ ዶናልድ ትራምፕ በተናገረበት ቀን ሰባ አምስተኛ ዓመት የተባበሩት መንግስታት ድርጅት ቻርተር ተከብሯል። ቻርተሩም በግልጽ እንደሚያስቀምጠው በተለይም በአንቀጽ ሁለት ላይ አገራት ሉዓላዊ እና እኩል እንደሆኑ ነው የሚናገረው። ስለዚህ ይሄ የዶናልድ ትራምፕ ንግግር የ ሀገራትን ለዋላዊነት የሚጋፋ ተግባር እንደሆነ ነው ያገኘሁት። ሌላው ከዓለም አቀፍ ግንኙነትም አንጻር በተለይም በተባበሩት መንግስታት ድርጅት ቻርተር ላይ ሀገራት ኃይል መጠቀም ወይንም ዛቻ እና ማስፈራራት መጠቀም እንደሌለባቸው በአንቀጽ ሁለት ንዑስ ቁጥር አራት ላይ ተቀምጧል። ሆኖም ግን ዶናልድ ትራምፕ ይሄንን በተጣረሰና ይሄንንም በሚጥስ መልኩ ነው ጥሪ የጦር ቅስቀሳ ያደረጉት ማለት ነው። ስለዚህ ይሄ በጣም የተወገዘ ኃላፊነትም የጎደለው ተግባር ነው። ሌላው ከንግግራቸው አንጻር በተለይም ከዓለም አቀፍ ሕግ አንጻር በጣም ጠቃሚ ሆኖ የምናነሳው ነጥብ ኢሮፒያን አቆጣጠር በሺ ዘጠኝ መቶ ሰባ ዘጠኝ በተባበሩት መንግስታት ድርጅት ጠቅላላ ጉባኤ የወጣ የውሳኔ ሀሳብ አለ። ይሄም የውሳኔ ሀሳብ ምንድን ነው? ገራትን በጠቅላይነት ወይንም በሞግዚትነት መያዝ ወይንም ፕሮሂቢሽን ኦፍ ሄጅሞኒዝም የሚባል ሬዞሉሽን ወጥቷል። ይሄ የውሳኔ ሀሳብ እንደሚያሳየው ሀገራት አንድን ሀገር በበላይነት ለመጠቅለል ወይንም ደግሞ በማስፈራራት በኢኮኖሚም ሆነ በማህበራዊ ግንኙነት ውስጥ ጫና መፍጠር፣ ተጽዕኖ ማድረስ እንደሌለባቸው ያስቀምጣል። በተለይም በአንቀጽ ስምንት ላይ የተቀመጠው ድንጋጌ እንደሚያሳየው ሀገራት የፈለጉትን የኢኮኖሚ፣ የማህበራዊ ጉዳዮችን መገንባት እንደሚችሉ በዚህ ረገድም ኢትዮጵያም የህዳሴ ግድብን እየገነባች እንደሆነ ስለዚህ ያለምንም ጣልቃ ገብነት ማድረግ እንደምትችል ያስገነዝባል ማለት ነው። ዳሩ ግን እንግዲህ ፕሬዚደንት ዶናልድ ትራምፕ ከተመረጠ ወዲህ እየተከተሉት ያለው የአለም አቀፍ ግንኙነትና የዓለም አቀፍ ህግ እንደሚያሳየው በብዛት በጣም ይሄ ሄጅሞኒክ የሆነ ዓለም አቀፍ ህግ ወይንም የበላይነትና አሜሪካን አንደኝነት የሚያረጋግጥ ስለሆነ አሜሪካንም ከተለያዩ ዓለም አቀፍ ስምምነቶች እያስወጣት ይገኛል። በቅርቡም ከአለም የጤና ድርጅት የወጡበት ሁኔታ አለ። እንዲሁም የአለም አቀፍ የጦር ወንጀለኞች ፍርድ ቤት ዳኞችንም በተመለከተ ወደ አሜሪካ እንዳይገቡ የከለከሉበት ሁኔታ አለ። ይሄ እንግዲህ በአገራቸው ፖሊሲ አለም አቀፍ ህግ ላይ ያላቸውን ተሰሚነት እና ተቀባይነት ያጡበት ሁኔታ ነው ያለው። ሌላው የፕሬዚደንቱ ንግግር በተለይም ከአለም አቀፍ የጦርነት ህግ አንፃር በጄኔቫ ኮንቬንሽን ወይንም በጄኔቫ ስምምነቶች ተጨማሪ ፕሮቶኮል አንድ መሰረት በተለይም በአንቀጽ ሀምሳ ስድስት ላይ በጦርነት ወቅት ግድቦች እንደማይመቱ እንዲሁም የጦርነት ኢላማ እንደማይደረጉ የጄኔቫ ስምምነት ያስቀምጣል። ዳሩ ግን ይህንንም ያላገናዘበ በጣም ኃላፊነት የጎደለው ንግግር ነው። ይሄንን ንግግርም የኢትዮጵያ መንግስት በቀላሉ ማየት የለበትም። ምንም እንኳ ሀገራት በአሁኑ ጊዜ ካላቸው ተቀራራቢ የሆነ የምጣኔ ሀብትም ሆነ የሚሊተሪ ወይንም የጦርነት ዝግጅት አንጻር ትንሽ ሀገር የሚባል ባይኖርም የኢትዮጵያ መንግስት በጥንቃቄ አሜሪካ እንዲህ አይነት ንግግር ሲናገሩ በተለይም ለግድቡ ደህንነት በሚል እነዚህ መንግስታዊ ያልሆኑ የታጠቁ ኃይሎችን በጥንቃቄ ማየት እንዳለበት በዚህ አጋጣሚ ማስገንዘብ እፈልጋለሁ። ሌላው በአምስተኛ ደረጃ ማነሳው ፕሬዚደንት ዶናልድ ትራምፕ የተናገረው ንግግር እንግዲህ ለዓለም አቀፍ ጉዳዮች ቀጠና አቀፍ ወይንም አህጉር አቀፍ መፍትሄ የሚለውን የተባበሩት መንግስታት ድርጅት የሚያበረታታው ሀሳብ ነው። በህዳሴ ግድብ ድርድር ወቅትም ጉዳዩ እንዲፈታ በአፍሪካ ህብረት በደቡብ አፍሪካው ፕሬዚደንት ስሪል ራማፎስ አማካኝነት ድርድር እየተካሄደ ነው። ስለዚህ ይሄንን ቀጠና አቀፍ ወይንም ክልል አቀፍ ውይይት ወደ ጎን ያለ ንግግር ስለሆነ በጣም ኃላፊነት የጎደለው ንግግር ነው። ስለሆነም እንደ መፍትሄ ማስቀምጠው የኢትዮጵያ መንግስት ያለምንም ፍርሃት ያለምንም መራድ ያለምንም ድንጋጤ ግድቡን መገንባትና ድርድሩን ማካሄድ በተለይም ይሄንን ድርድር ማካሄድ የሚጠቅመን አንዱ ትልቁ አድቫንቴጅ ምንድን ነው? ጊዜ መግዣ ይሆናል። ድርድሩ በተካሄደ ቁጥር የውሃ ሙሌቱም እየተከናወነ ይመጣል። ከዛ ግብጾችም፣ ሱዳኖችም፣ ሌሎቹም የተፋሰሱ ሀገራት ወደ ተፋሰስ አቀፍ ወደ ሆነ ቤዚን ዋይድ የሆነ ስምምነት እንዲመጣ ያስችላል ማለት ነው። እንደ ህግ ቡድንም ወይንም እንደ ሳይንቲፊክ ሪሰርች ቲምም በቡድናችን እየተነጋገርንበት ነው። ዝርዝር ደብዳቤዎችን እንዲሁም ዝርዝር ሌጋል ብሪፎችን በቅርቡ የምናወጣ ይሆናል ማለት ነው። ስለሆነም የፕሬዝደንት ዶናልድ ትራምፕ ንግግር በተለይም አሁን ካለው የዓለም አቀፍ ሕግ እንዲሁም የዓለም አቀፍ ግንኙነት አንጻር በብዛት አገራት ሌላ ሀያላን ሀገራት በተለይ ያለምንም ናዛዥ እየተንቀሳቀሱ ስለሆነ ይሄ የተመድ ቻርተርን በይፋ የሚጥስ ነው ማለት ነው። ስለሆነም እንዲያውም በይሄንን ንግግር በተናገሩበት ቀን የተባበሩት መንግስታት ድርጅት ፕሮክላሜሽን በሚል ያወጣው ንግግር ላይ ፕሬዚደንት ዶናልድ ትራምፕ አሜሪካ የተባበሩት መንግስታት ድርጅትን ዓላማና ግብ ለማሳካት እንደምትሰራ ነው የሚ የተናገሩት ዳሩ ግን ከዚህ በተጻረረ መልኩ የኢትዮጵያን ግድብ ግብጽ መምታት ትችላለች አይነት ንግግር መናገሩ በጣም የሚያሳዝንና በጣም እብሪት የተሞላበት ንግግር ሆኖ አግኝቼዋለሁ ማለት ነው። በሪሁን ግብጽ በፕሬዚደንት ትራምፕ አማካኝነት ተቀስቅሳ ኢትዮጵያ ላይ አደጋ ልጥል ነው በሚል የኢትዮጵያ አየር ኃይልም ሳይቀድሙ ልቅደም ብሎ ቦምብ እንደማይጥል ይታወቃል። በግብጽ በኩልም በፕሬዚደንት ትራምፕን ድጋፍ አለኝ ብላ አስቀድማ ጦር ልካ አባይን ግድብ እንደማታወድመው ግምት ውስጥ የሚገባ ነው። ያንን ማድረግ ቢፈልጉ ኖሮ ከመጀመሪያውም የአባይ ግድብ ባልተገነባ ነበር። የኃይል እርምጃ በወሰዱ ነበር። ቀላል ቢሆን የሚቻል ቢሆን ኖሮ ይህንን አይነቱን የፕሬዚደንት ትራምፕን የተለመዱ የዚህ አይነት በጣም ክፉኛ ፍጥጫ የሚፈጥሩ ንግግሮች ሲናገሩ በኢትዮጵያ ላይ መጀመሪያ አይደለም። የቅርብ አጋር በሆኑት በጀርመን ፈረንሳዊ፣ በእንግሊዝ ትላልቅ አገሮች ላይ ሁሉ ለዛም ኔቶ አባል ሀገራት ላይ ብርቱ የሆነ ትችቶችን መሪዎችን በግል ጭምር ሳይቀር ጠርተው ፕሬዚደንት ደረጃ የማይጠበቁ ቃላቶችን ተጠቅመዋል። ይህ ብዙ የሚያስደንቅም አይደለም። የፕሬዚደንቱ ባህሪ ና ይልቁንም ይሄንን ጥሩ ወደ ሆነ ወደሆነ ወደ ሆነ ሁኔታ ለመለወጥ ምን መደረግ አለበት ይላሉ። በእርግጥ ኢትዮጵያ ተወካዮች ምክር ቤት በተለይም በየትኛውም ኢትዮጵያ ውስጥም ያሉ ሆነ በውጭ ሀገር ያሉ ኢትዮጵያውያን በሀገራቸው የሚቆሙበት ና ለለዋላዊነቷ ና ለብልጽግና በቃራ እንዲቆሙ ምክር ቤቱ ጥሪ ያቅርበዋል። ይሄንን ከማድረግ አኳያ አውስትራሊያ ና ኒውዚላንድ ለሚገኙ ኢትዮጵያውያን ና ትውልደ ኢትዮጵያውያን ይሆናል የእርስ መልእክት ምን ይሆናል? በዚህ አጋጣሚ ቅድም ሞቼ አቶ አውላም አቶ ዮሐንስም በደንብ አድርገው ጉዳዮችን አብራርተዋል። ከህግም አንጻር እንደገና ደግሞ ኮሚኒቲው ከዜግነቱ አንጻር ምን ማድረግ እንዳለበት በጥሩ ሁኔታ አብራርተዋል። ትንሽ ወደዛ ከመሄዴ በፊት አሁን ይሄ ጉዳይ ምስትሬስ መደረግ ያለበት በጦርነት ሊያልቅ የሚችል ነው ወይ? በአግሬሽን ወይም ደግሞ የአንድን ሀገር ፕሮጀክት በቦምብ አፈንድቶ የሚያበቃለት ነገር ይሆናል ወይ? ለዚህ ነው እኛም የፕሬዚደንቱ ንግግር መሰረተ ቢስ ነው የምንለው። ለዚህ ነው ይሄ ጉዳይ ማለቅ ያለበት ቅድም እንደተባለው በአፍሪካ ማዕቀፍ። አፍሪካ የራሷን ችግር በራሷ መድረኮች የመፍታት አቅም አላት። ለዚህም ነው የተባበሩት መንግስታት ድርጅት የጸጥታው ምክር ቤት ጉዳዩን ወደ አፍሪካ ህብረት መድረክ እንዲሄድ ያደረገው ሪጅኑ ላይ እኮ ይሄ ምን ማለት ነው? ጦርነት ማለት ነው። ጦርነት ማለት ደግሞ አካባቢው እንዳይረጋጋ፣ እርስ በርሱ እንዲጋጭ፣ እንደገና ደግሞ የባሰ የጦር ቀጠና እንዲሆን ማድረግ ነው። ይህንን የሚመክር መሪ እንግዲህ ይህንን ሁሉ እንኳን ዞር አድርጎ ማየት የማይችል ሀሳብ ነው ይሄ። በትንሽ ዞር ብሎ ካፍንጫው በላይ አስቦ ምን ሊመጣ ይችላል? በአካባቢ ያለ መረጋጋት ቢመጣ ማን ነው ተጎጂ የሚሆነው? ሀገሮቹ በቀዳሚነት ይጎዳሉ፣ ግን ዓለም አቀፍ ማህበረሰብ ጭምር ይጎዳል። ብዙ ኢንተረስቶች አሉ በዚህ ዙሪያ። ዓለም አቀፍ የንግድ መስመርም ነው እኮ የቀይ ባህር አካባቢ። እና ይሄንን ሁሉ ግምት ውስጥ ያላስገባ አስተዋይነት የጎደለው ንግግር ነው። ኢትዮጵያውያን እና ትውልደ ኢትዮጵያውያን ማድረግ አለባቸው፣ ቅድም በደንብ ተገልጿል። እያደረጉትም ነው የሚገኘው በአንድ ሁለት ጉዳዮች ላይ ስትሬስ ለማድረግ እፈልጋለሁ ቅድም አቶ አቡላ ተገለጹት በተጨማሪ ማለት ነው አንደኛው ነገር ያው ይሄ ጉዳይ ኢትዮጵያውያን የማይደራደሩበት ከዚህ በላይ ምንም ሌላ ጉዳይ እንደሌላቸው የሚያሳዩበት ተቃውሞ መደረግ አለበት። በተለያየ በሰልፍ ሊሆን ይችላል። በመጽሐፍ ሊሆን ይችላል። በሌሎች በሌሎችም መንገዶች ታዋቂ ሰዎችን በማግኘት ሊሆን ይችላል። በዚህ በዚህ መንገድ ይሄ ጉዳይ ኢትዮጵያውያን ውጪም ውስጥም ያሉ በአጠቃላይ ምላተ ህዝቡ የማይደራደርበት ጉዳይ ኢትዮጵያም ደግሞ ውሃውን አልምታ ዜጎቿን ከድህነት የማውጣት መብቷ ህጋዊ እና ከዓለም አቀፍ መርሆች መሰረት ተቀባይነት ያለው አጀንዳ መሆኑን ማወቅ ይገባል። ስለዚህ ይህንን ማሳወቅ ይኖርብናል። እንግዲህ ይሄ ጉዳይ ቅድም አቶ ዮሐንስም እንደገለጹት፣ ይሄ ግድብ ተገንብቶ እስካልተጠናቀቀ ድረስ እረፍት የለንም። አሁን ይህንን ጉዳይ እንደ ዋና ጉዳይ አድርጎ ሀገር ውስጥም ውጭም ያለ ህዝብ የተረባረበበት ይገኛል። ግድቡ ተገንብቶ ወደ መጠናቀቂያ ደረጃ ደርሷል። ከሰባ አምስት ፐርሰንት በላይ ተከናውኗል። አሁን ቀሪዎቹን ስራዎች አፋጥነው መጨረስ ነው መፍትሄው የሚሆነው። ስለዚህ ይሄ እንዲሆን ደግሞ ቅድማቷ ቡላ እንደገለጹት ድጋፍ፣ ገንዘብ የቻለ መስጠት የሚችል በድጋፍ ከዛ ውጭ ደግሞ አብዛኛው ህዝብ እየተሳተፈበት ባለው በአውስትራሊያ አሁን ዘንድሮ እየተደረገ እንዳለው ማለት ነው፣ የቦንድ ግዢውን አጠናክሮ መቀጠል ነው። በዚህ መንገድ ሪሶርስ በበቂ መንገድ ከተገኘ ይህን ግድብ ቶሎ ቶሎ ብሎ ከሌሎች ፕሮጀክቶች መንግስትም ከራሱም ጨምሮ ቶሎ መጨረስ እና መገላገል ነው መፍትሄው። ከዛ በኋላ ድርድሩ ይሰምራል። ቅድም አቶ ዮሐንስ እንደገለጹት አቶ አቡላስ አሁን ቀደም እንዳሉት በትላንትና ባካሄዳችሁት ውይይት ላይ የተለያዩ ሀሳቦች ተሰንዝረዋል። ዞሮ ዞሮ የህዳሴ ግድቡ ላይ ርብርቦች እንዲደረግ ተደርጓል። አሁን እስካሁን ካደረጋችሁት አይነት ጥረቶች በተጨማሪ እዚህ አይነቱ የፕሬዚደንቱ ንግግር በምን መልክ ነው ቆም ብላችሁ እንድታስቡና ለየት ያለ ስልቶችን ለመጠቀም እና የህዳሴ ግድቡ ተፋጥነው እንዲጠናቀቅ ብልሀት የሚፈጠርበትን መንገድ እውን ለማድረግ ይቻላል ብለው የሚያስቡት ሶስት። በዚሁ አጋጣሚ ለማህበረሰቡ በድጋሚ ያሉት መልእክት ምን ይሆናል? እንግዲህ በጣም አመሰግናለሁ። እርግጥ የኢትዮጵያ ህዳሴ ግድብ ድሞቼ እንደገለጹት ሁሉ በእኛ የተጀመረ ስለሆነ በእኛ መጨረስ አለብን። ስለዚህ በዛ መልኩ እንግዲህ እያንዳንዱ ኢትዮጵያዊ እና ትውልደ ኢትዮጵያዊ በዚህ ጉዳይ ላይ መረባረብ ያስፈልጋል መረባረብ ያስፈልጋል በምንልበት ጊዜ ደግሞ በምን አንጻር ነው? በተለይ በውጭ የምንገኝ ኢትዮጵያውያን ቅድም እንደገለጹ፣ እንዲሁም በስብሰባ ላይም ትናንትና ትኩረት እንደተሰጠው በተቻለን መጠን በተቻለን መጠን ቦንድ በመግዛት እና ስጦታም በመስጠት ይህ የህዳሴ የኢትዮጵያ የህዳሴ ግድብ ግንባታ ማፋጠን እና ማጠናቀቅ ነው ዋና ትልቁ ዓላማ የሚሆነው። ከዚህም በተጨማሪም ደግሞ በተለይ ወንድም የአፍሪካ ተወላጆች በአካባቢችን የሚገኙት ከነሱ ጋርም ደግሞ በመነጋገር እና እነሱንም የኢትዮጵያ ሕዝብ አቋም እና መንግስት እንዲረዱ ለማድረግ ስራዎች ይሰራሉ። ምክንያቱም ይሄ ህዳሴ ግድብ የኢትዮጵያ ህዳሴ ግድብ ጥቅሙ ለኢትዮጵያ ብቻ ሳይሆን ለሱዳንም ለደቡብ ሱዳንም በተጨማሪም ለኬንያም፣ ለጅቡቲም ለሁሉም ስለሚሆን ከነዚህ አጎራባች የአፍሪካ ተወላጆች ጋር በተለይ አብሮ መስራትና እነሱንም በተለይ የኢትዮጵያ አቋምና የኢትዮጵያ ህዝብ ፍላጎት በኢትዮጵያ ዳሰ ግድብ ላይ ምን እንደሆነ ግንዛቤ እንዲያገኙ የማረደግ ተግባራል። ሌላው ከዚህ ጋር በተያያዘ ደግሞ በተለይ የአውስትራሊያ መንግስት ባለስልጣናት በማስመልከት የኢትዮጵያ መንግስት አቋም እና የዳሴ ግድብ ጥቅም ምን እንደሆነ ግንዛቤ እንዲያገኙ በዚህ በኩል ዝግጅቶች እየተደረጉ ናቸው። ምክንያቱም እነሱ በትክክል ከኛ ትውልደ ኢትዮጵያውያን በትክክል እንዲገነዘቡ፣ ዳሴ ለምን ተገነባ፣ የዳሴ ግድብ ጥቅም ለኢትዮጵያውያን እና ለዳ ኢትዮጵያውያን ምንድን ነው የሚሰጠው የሚለው ነገር ግንዛቤ እንዲያገኙ በዛ በኩል ስራዎች እየተሰሩ ናቸው። እና ጀነራሌ በአጠቃላይ ምንድን ነው በአንድ በኩል የቀረበው ተልካሻ ንግግር አንድነታችን ይበልጥ የሚያጠናክር ነው የትራምፕ ንግግር። ምክንያቱም ኢዳሴ የኢትዮጵያ ምልክትና የኢትዮጵያ ሕዝብ ሉና ስለሆነ በዚህ በኩል የሚመጣ ማንም መንግስት የኢትዮጵያ ሕዝብ ዝም የሚልበት ትውልደ ኢትዮጵያውያን እና ኢትዮጵያውያን ዝም የሚሉበት ምንም ምክንያት የለም። ልክ ባዶ እንደተደረገው ከውጭ ምንም ድጋፍ አባቶቻችንና እናቶቻችን ድጋፍ ሳያገኙ ወራሪው ጦር ማሸነፍ እንደቻሉ ሁሉ ይህ ድል ደግሞ በህዳሴ እንደምንደግምና ከዛም በተጨማሪ ደግሞ የኢትዮጵያ ህዳሴ ግድብ ግንባታ ለማሰናከል የሚፈልጉት ኃይሎች ትምህርት የምንሰጥበት ጊዜ መሆኑን ጭምር ለነሱም ለመግለጽም እንፈልጋለን። እና ጀነራሊ ይህ ጉዳይ በቀላሉ የሚታይ ጉዳይ አይደለም። እና በዚህ መልኩ እንግዲህ ያው እያንዳንዳችን በምንችለው ሁሉ መረባረብ መቻል አለብን፣ መስራትም መቻል አለብን። ከመንግስት ጎንም ቆመን አስፈላጊ ሁሉ ስራ መስራት ያስፈልጋል። ዋንዳ ትልቁ ነገር ቅድም አቶ በሪውን ለመግለጽ እንደሞከሩት ህዳሴው ግድብ ማጠናቀቅ ነው። ሰባ አምስት ፐርሰንት ላይ ደርሰናል ስለዚህ የተቀረው ሀያ አምስት ፐርሰንት ለማጠናቀቅ ደግሞ የበለጠ ብዙ እንቅስቃሴ ና ብዙ ትብብር ብዙ መረባረብ ስለሚጠበቅብን እያንዳንዳችን በተለይ በአውስትራሊያ ና በኒውዚላንድ የሚገኙ ኢትዮጵያውያን ና ትውልደ ኢትዮጵያውያን ይበልጥ ተጠናክረን ተደጋግፈን ተባብረን መነሳት ይኖርብናል ለማለት ፈልጌ ነው ዮሀንስ፣ ፕሬዚደንት ትራምፕ መነጋገር በርካታ ኢትዮጵያውያኖችን አስቆጥቶ አስገንፍሎ አስነስቷል። ያንን ወደ ኢትዮጵያ ብሔረተኝነትን ስሜት ለመገንቢያ እስካሁን ድረስ ያለውን የጎሳ ፖለቲካ ውጥንቅሮችን እነዛን ለማደብዘዣ ና ይሄ ኢትዮጵያዊነትን ለመገንቢያ እንደ አንድ ጥሩ አጋጣሚ ሊሆን ይችላል ብሎ ማሰብ ይቻላል። የፕሬዚደንቱ አባባል ምናልባትም ኢትዮጵያዊነትን ኢትዮጵያ ውስጥ ለማምጣትና ብሔረ ኢትዮጵያን ብሔረተኝነት ከጎሳ ብሔረተኝነት ግንኙነት ይልቅ ወደዛ እንድንሻገር፣ ምናልባትም ቆም ብሎ ሰዎች እንዲያስቡ ትልቅ ኢትዮጵያ ሀገር ቆመን እያለን እንደዚህ አይነት ጠጽኖች የሚደርሱብን ከሆነ ትናንሽ የጎሳ ሰፈሮች ስንሆን ደግሞ ከዛ የበለጠ ችግር ውስጥ እንገባለን ብሎ ቆም ብሎ የማሰቢያ እና ኢትዮጵያዊነትን የመገንቢያ ጥሩ አጋጣሚ ነው ብሎ ማሰብ ይቻላል። በጣም አመሰግናለሁ። በጣም ከባድ ጥያቄ ነው። እንግዲህ ይሄ የህዳሴ ግድብ የሰንደቅ ዓላማ ፕሮጀክት ነው ሲባል በኢትዮጵያ ምድር በለዋላዊነታችን የምንገነባው እንደሆነ ይታወቃል። ስለዚህ ኢትዮጵያ በታሪክ አጋጣሚም ዓለም አቀፍ ስምምነት ሲፈራረሙ ነገስታት በመካከለኛው ዘመን እንዲሁም በቅርቡ እንኳ ለአድዋ ጦርነት መንስኤ የሆነውን የውጫሌ ስምምነት ብናይ መሪዎች በጣም ቁርጠኛ በመሆናቸው ምክንያት በእነ እቴጌ ጣይቱ አማካኝነት ጠንክረው ስምምነት የማድረግ አቅማቸው ከፍተኛ በመሆኑ የመነጨ ነው ማለት ነው። ስለዚህ እዚህም ጋር የህዳሴ ግድብ ድርድር ላይ ውሃ ሞላልና አለቃቀቅን በተመለከተም የሚካሄዱ ስምምነቶች ጥንቃቄ በተሞላበት መካሄድ አለበት። በተለይም አብዛኛው ዓለም አቀፍ ተቋማትም እንዲሁም ደግሞ እና አሜሪካም የሚፈልጉት ቶሎ ስምምነት እንዲፈጸም ነው ይሄ በጣም መሆን የሌለበት እንዲሁም መፍራት የለበትም። የኢትዮጵያ መንግስት በጥንቃቄ የአገር ቤቱን ችግር ተወጥቶ፣ በተለይም የህዳሴው ግድብ የሚገነባበት ቦታ መተከል ዞን ውስጥ ነው የሚገኘው፣ ቤኒሻንጉል ውስጥ። ስለዚህ እዛ አካባቢ በተደጋጋሚ የሰብአዊ መብት ጥሰቶችን እየሰማን ነው። እንደዛ አይነት ጥሰቶችን መንግስት በፍጥነት በማረም በተለይም እዛ አካባቢ የሚንቀሳቀሱ የታጠቁ ኃይሎችን በፍጥነት ቦታው እንዲርቁ በማድረግ ትጥቅ በማስፈታት መንግስት የተሻለ ስራ መስራት አለበት። ሌላው መንግስት በሀገር ቤት ያሉ የፖለቲካ ችግሮችንም እንዲሁ ከሰሜን እስከ ደቡብ፣ ከምዕራብ እስከ ምስራቅ በአንድነት እንዲመጣ በተለይም ያሉ ችግሮችን በአፋጣኝ መፍታት ይጠበቅበታል። ምክንያቱም ይህ የህዳሴ ግድብ ትልቅ የሰንደቅ ዓላማ ፕሮጀክት ነው። ሁሉንም ከሰሜን ጫፍ እስከ ደቡብ አንድ ያረገ ሁሉንም ኢትዮጵያዊ በአንድ የሚያነቃንቅ ፕሮጀክት ስለሆነ በጥንቃቄ መታየት አለበት ብዬ ነው ማስበው። ጠንክረን በአንድነት ቁመን የኢትዮጵያን ብሔራዊ ጥቅም ስናስከብር ነው ኢትዮጵያዊነትም የሚመጣው ማለት ነው። ስለዚህ በዛ መልኩ ተደራዳሪዎችም ሳይደናገጡ ስራውን በአግባቡ እየተሰራ መቀጠል ነው ያለብን ግብጾች ወይንም ትራምፕ እናፈነዳለን ቢል ኢትዮጵያም አጻፋዊ ምላሽ ወይንም ካውንተር ሜዥር መውሰድ ስለምትችል ይሄንን ጠንቅቀው ያውቁታል አለም አቀፍ ህግ እነሱን አይደግፋቸውም እኛ አለም አቀፍ ህግ ይደግፈናል ስለዚህ በዚህ መሰረት ጠንክረን በአንድነት የጀመርነውን እንግዲህ ቅድም ወንድሞቼም እንደገለጹት ተረባርበን የቀረውን ደረጃ ከፍ አድርገን ግድቡን በፍጥነት መጨረስ ይጠበቅብናል ለማለት ነው አመሰግናለሁ አቶ በሪውን ደጉ በአውስትሬሊያ የኢትዮጵያ ኤምባሲ ተጠባባቂ ጉዳይ ፈጻሚና በባለሙሉ ስልጣን ሚኒስትር ማዕረግ የዲያስፖራ ጉዳዮች ኃላፊ፣ አቶ አብሎ አግዋ በአውስትሬሊያ የኢትዮጵያ ህዳሴ ግድብ የሎቢና ሶሻል ሚዲያ አስተባባሪ፣ ዮሐንስ እንያዋያለው በሞናሽ ዩኒቨርሲቲ የህግ እጩ ፒኤችዲ ተማሪና ተማሪ ና በአውስትሬሊያ የኢትዮጵያ ህዳሴ ግድብ የቴክኒክ የህግና የሳይንሳዊ ምርምር ቡድን የህግ ጉዳዮች አስተባባሪ ስለ ቃለምልልሱ እናመሰግናለን። በጣም እናመሰግናለን። በጣም እናመሰግናለን።